አሜሪካ ድምፅ ነው በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 25 2014 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ተመልካቾች እንዲሁም የዌብና ማኅበራዊ መገናኛዎች ተከታዮቻችን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አፋር ክልል ውስጥ አብ አላ ከተማ ላይ ሰሞኑን ስላለው የጸጥታ ሁኔታ በአብይ ርዕሳችን ዘገባ ይዘናል። እንዲሁም ከመላው ዓለም ወደ ኢትዮጵያ እየገቡ ካሉ ትውልደ ኢትዮጵያ ግዩራን በተጨማሪ ሌሎችም ከአፍሪካ ሀገሮች እንዲሁ እየገቡ ናቸው። ቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ አግኝተው ናቸዋል። አፍሪካ በቅኝ ግዛት እንድትገዛ ከፈቀድን የአፍሪካን ቅርስ በሙሉ አጣን ማለት ነው። ኢትዮጵያን ማዳን ማለት አፍሪካን ማዳን ነው። የደቡብ አፍሪካ ማኅበረሰብ መሪ እንዲሁም የሶዌቶ ሥራ ፈጣሪ ንህላንህላ ሉክስ ናቸው። የሰማችኋቸው ያያችኋቸው በመጽሔት ዝርዝር ያለ ዘገባ ይዘናል። የምሽቱን ስርጭቶቻችንን ከሞገዶቻችን በተጨማሪ ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ በቀጥታ ማዳመጥ መመልከት ትችላላችሁ። እንዲሁም በፌስቡክ ላይቭ አት ቪኦኤ አምሐሪክ ላይም አለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ ነች። እንዲሁም የስቱዲዮ ቴክኒሽያን ሾጋንግ ቻንግ በምስልና በድምፅ ቅንብር በኩል ደግሞ ጃን ድራይደን አብሮን አለ። እንዲሁም የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያውም እንዲሁ እናንተን ለማስተናገድ መሣሪያዎቿ ላይ ትገኛለች። የምሽቱ ስርጭት ዋና አዘጋጅ ሲሆን ግርማነች እስከ ምሽቱ አራት ሰዓት ድረስ ከተለያዩ ቅንብሮች ዘገባዎቻችን ጋር አብረናችሁንን አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ አየር መንገድ በጦርነቱ ሳቢያ ተቋርጦ የነበረውን በረራ እንደገና በመጀመር በዛሬው ዕለት ወደ ላሊበላ ከተማ በየቀኑ የሚያደርገውን በረራ መጀመሩን አስታውቋል። ጠቅላይ ሚኒስትር አብይ አህመድ አንድ ሚሊዮን ኢትዮጵያውያን ወደ ኢትዮጵያ እንዲገቡ ያደረጉትን ጥሪ ተከትሎ ወደ ኢትዮጵያ ከገቡ ትውልደ ኢትዮጵያውያን ጋር የዘንድሮ የገና በዓል በላሊበላ ከተማ ለማክበር የተለያዩ ዝግጅቶች መደረጋቸውን የመንግስት ባለስልጣናት ማስታወቃቸው ይታወቃል። ከዚህ ጋር በተያያዘ በአማራ ክልል የህወሓት ታጣቂዎች ተቆጣጥረዋቸው በነበሩ ሰባት ዞኖችና አንድ ከተማ አስተዳደሩ የደረሱ ጉዳቶችን ሳይንሳዊ በሆነ መንገድ የሚያጠና የባለሙያዎች ግብረ ኃይል ስራ መጀመሩን የአማራ ክልል መንግስት አስታውቋል መሰረታዊ የአገልግሎት ሰጪ ተቋማትም ስራ መጀመራቸውን የገለጹት በምክትል ርዕሰ መስተዳደሩ ማዕረግ የማህበራዊ ክላስተር አስተባባሪው አቶ ሲዩም መኮንን፣ በዛሬ ዕለት ስራ የጀመረው የላሊበላን አውሮፕላን ማረፊያ እና የላሊበላ አውሮፕላን ማረፊያ የአካባቢውን ምጣኔ ሀብት ያነቃቃል ብለዋል። ዝርዝር ዘገባው በምሽቱ የዜና ትንታኔ ይቀርባል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ትናንት እሁድ ስልጣናቸውን የለቀቁ መሆናቸውን መግለጻቸው ሱዳንን የበለጠ የፖለቲካ ቀውስ ውስጥ የከተታት መሆኑ ተገለጠ። የሱዳን ሲቪል ጠቅላይ ሚኒስትር አብደላ ሐምዶክ ትናንት ስልጣናቸውን በፈቃዳቸው መልቀቃቸውን ሲያሳውቁ፣ የአገሪቱ የፖለቲካ ቀውስ ወደ ባሰ አረንቋ መዘፈቁ እየተነገረ ነው። ጠቅላይ ሚኒስትሩ ሰላማዊ የዴሞክራሲ ሽግግር ማምጣት አልቻልኩም በሚል ነው ከመርሃይ መንግስቱ መንበር ራሳቸውን ያገለሉት። ዝርዝሩን ሀብታሙ ስዩም ያቀርበዋል። አብደላ ሐምዶክ ስልጣናቸውን መልቀቃቸውን ያሳውቁት ትናንት በቴሌቪዥን ቀርበው ባደረጉት ንግግር ነበረ ስቲክማል ያደ ወጠን አዚዝ ር ማተበቃ ምን ተበቃ ም ሀገራችን ወደ አደጋ እንዳትዘግጥ ማድረግ የምችለው ሁሉ ጥሪ አለው ያሉት ጠቅላይ ሚኒስትር ሀምዶክ አፋጣኝ መድህን ካልተገኘ ህልውናዋን ራሱን ስጋት ላይ የሚጥል አደገኛ መንገድ ላይ እንደምትገኝ ተናግረዋል። ለጸጥታና ለሰላም ለፍትሕና ደም መፋሰስን ለማስወገድ ሲባል ወደ ሲቪል ዲሞክራሲያዊነት ሀገር የሚደረገውን ሽግግር ሌላ ሰው ቢመረው መልካም ይሆናልም፣ ብለዋል ሀምዶክ ስልጣናቸውን መልቀቃቸውን ያሳውቁት ወታደሮቹ መፈንቅለ መንግስት በሚመስል እርምጃ ባለፈው ጥቅምት ካስወገዷቸው በኋላ በተፈጠረው ግጭት ወደ ስራቸው ከተመለሱ ከአንድ ወር በኋላ መሆኑ ነው። በመጪው የአውሮፓውያን 2023 ዓ ም ምርጫ ለመጥራት ከወታደራዊ መሪዎችም ጋር ተስማምቶ ነበር። አምዶክ መመለሳቸውን ያሳውቁት ህዝባዊ ተቃውሞዎቹ ከዚያ በኋላም የቀጠሉ ሲሆን በጀኔራል አብደልፈታህ አልቡርሃን የሚመሩት ወታደሮች ግን ሰልፈኞቹን ለመበተን በአስለቃሽ ጋዝ፣ በቀጥታ ተኩሱና በጎማ ጥይቶች የታጀቡ የኃይል እርምጃዎች ሲወስዱ ተስተውለዋል። ሀምዶክ ስራቸውን መልቀቃቸውን ትናንት ካሳውቁ በኋላ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ በትዊተር ባወጣው መልእክት ልዩነታችሁን ወደ ጎን አድርጉ፣ የሚያግባቡ ሁኔታዎችን ፈልጉ፣ የሲቪል አስተዳደር መቀጠሉን አረጋግጡ ብሏል። ቢሮ አክሎም የሚቀጥለው ጠቅላይ ሚኒስትር ካቢኔ ሹመት የህዝቡን የነጻነት፣ የሰላምና የፍትህ ግቦች ሊያሟላ በሚችለው ህገ መንግስታዊ መግለጫ መሠረት መከናወን አለበት ብለዋል። የሱዳን ህዝብ ለዲሞክራሲ በሚያደርጉት ግፊት ዩናይትድ ስቴትስ ከጎናቸው እንደምትቆም የጠቆመው ይህ መልእክት በተቃዋሚዎች ላይ እየተካሄደ ነው ያለው የኃይል የብተና እርምጃ እንዲቆም አሳስበዋል። በኬንያና በሶማሊያ አዋሳኝ ላይ በምትገኘው ላሙ አውራጃ ውስጥ ትናንት የሽብር ጥቃት አድርሰዋል ያሏቸውን የአልሸባብ ታጣቂዎች እያሳደዱ መሆናቸውን የኬንያ ባለስልጣናት አስታወቁ። አጥቂዎቹ ስድስት ሰው መግደላቸውንም ባለስልጣናቱ ተናግረዋል። መሐመድ የሱፍ ከናይሮቢ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች። የአልሻባብ ታጣቂዎች እንደሆኑ የሚጠረጥሯቸው አጥቂዎች ዊድሁ በሚባል አካባቢ ዛሬ ስድስት ሰው መግደላቸውን የላሙ አራጃ ኮሚሽነር ኢሩንጉ ማቻሪያ ተናግረዋል። አጥቂዎቹን በየጫካው እያደኗቸው መሆኑንና ህዝቡ ውስጥም ተደብቀው ሊሆን እንደሚችል ኮሚሽነሩ ተናግረዋል። ኃላፊነት የወሰደ ግን እስካሁን ድረስ ማንም የለም። የኬንያ ሲቲዘንስ ቲቪ ዛሬ ባወጣው ዘገባ ቢያንስ አንድ ሰው በጥይት ተመትቶ ተገሏል። ሌላ አንድ ሰው ደግሞ በቁንጨራ ተጨፍጭፎ ተገሏል። ሌሎቹም ከነ ህይወታቸው ተቃጥለዋል ብሏል። የዚህን ዘገባ ትክክለኛነት የአሜሪካ ድምጽ በራሱ ማረጋገጥ አልቻለም። አጥቂዎቹ ብዙ ቤቶችን በእሳት ማያያዛቸውን ነዋሪዎቹ ተናግረዋል። ጥቃቱን ያደረሱት ግን የአልሸባብ ታጣቂዎች የሆኑ የአካባቢው የፖለቲካ ባለንጦች ለይተው መግለጽ እንደማይችሉም አስታውቀዋል። አንዳንዶቹ ነዋሪዎች በሰጡት እማኝነት የዛሬዎቹ አጥቂዎች የያዙት ቆንጨራና ገጀራ እንደነበረና የአልሸባብ ሰዎች የሚይዙት ጠመንጃ መሆኑን ኔሽን ሚዲያ ግሩፕ ለተባለው የዜና አውታር ተናግረዋል። የአውራጃ ገዥው ወደ አካባቢው ተጨማሪ ኃይል መላኩን ገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በዩናይትድ ስቴትስ ምክር ቤት ህንጻ ላይ ጥቃት ከተፈጸመ ከአንድ አመት በኋላ አሜሪካውያን በአገራቸው ያለው የዴሞክራሲ ሥርዓት በእጅጉ ያሳሰባቸው መሆኑን መግለጻቸው ተገለጠ ትናንት የወጡ ሁለት የህዝብ አስተያየት ድምፅ መሰብሰቢያ ተቋማት ይፋ ባደረጉት መረጃ እንደተመለከተው አንድ ሶስተኛ የሚሆኑት የአሜሪካውያን በመንግስት ላይ የሚደረግ አመፅ አንዳንድ ጊዜ ምክንያታዊ ነው ብለዋል። በሲቢኤስ ቴሌቪዥን ዜና አውታር የተሰበሰበው ድምፅ እንዳመለከተው አስተያየታቸውን ከሰጡት ውስጥ ሁለት ሶስተኛ የሚሆኑት አሜሪካውያን እንደ አውሮፓ አቆጣጠር ጥር ስድስት በዶናልድ ትራምፕ ደጋፊዎች በምክር ቤቱ ህንፃ ላይ የተደረገው ጥቃት የፖለቲካ ጥቃት እንዲባባስ ምክንያት ሆኗል ብለው ማመናቸውንና የአሜሪካ ዲሞክራሲ አደጋ ላይ ነው ብለው እንደሚሰጉ አስታውቀዋል። በሌላም በኩል አሜሪካውያን ስለ ዲሞክራሲያቸው የነበረው ኩራት የቀነሰ መሆኑ ተገልጸዋል። ዲሞክራሲያቸውን አስመልክተው እንደ አውሮፓ አቆጣጠር በ202 ዓመት 90 ከመቶ የነበራቸው ኩራት ዛሬ ወደ 54 ከመቶ መውረዱን የዋሽንግተን ፖስት እና የሜሪላንድ ዩኒቨርሲቲ ከህዝቡ ባሰባሰቡት ጥናታዊ ቅኝቶች አመልክተዋል። እንደ አውሮፓ አቆጣጠር ጥር 6 በምክር ቤቱ የተቃጣው ጥቃትን አስመልክቶ ለሲቢኤስ ቴሌቪዥን አስተያየታቸውን ከሰጡት መካከል 28 ከመቶ የሚሆኑት የምርጫውን ውጤት ለመጠበቅ ኃይል መጠቀም አስፈላጊ መሆኑን ተናግረዋል። ለዋሽንግተን ፖስት አስተያየታቸውን ከሰጡት ደግሞ 34 ከመቶ የሚሆኑት አሜሪካውያን በመንግስት ላይ የሚደረግ አመፅ አንዳንዴ አስፈላጊና ምክንያታዊ ነው ብለዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከዩክሬን ፕሬዝደንት ጋር ትናንት እሁድ ባደረጉት የስልክ ውይይት ሩሲያ ዩክሬንን ለመውረር ተጨማሪ እርምጃ ብትወስድ ዩናይትድ ስቴትስና ተባባሪዎቿ የማያሻማ ምላሽ ይሰጣሉ ሲሉ ለዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ የነገሯቸው መሆኑ ተገለጸ። የዋይት ሀውስ ባለስልጣናት በሰጡት መግለጫ ሁለቱ መሪዎች በዩክሬን ድንበር አቅራቢያ ግዙፍ ሰራዊቷን ያከማቸችው ሩሲያ የፈጠረችውን ውጥረት ለማርገብ ሌሎች የዲፕሎማሲ አማራጮችንም ለማየት ጥረት ለማድረግ መወያየታቸውንም ተናግረዋል። ከሁለቱ መሪዎች የስልክ ውይይት በኋላ መግለጫ ያወጡት የዋይት ሀውስ ቃል አቀባይ ጄንሳኪ ባይደን ለዩክሬን ሉዓላዊነትና የግዛት አንድነት እንዲጠበቅ ዩናይትድ ስቴትስ ያላትን ቁርጠኝነት በድጋሚ አረጋግጠውላቸዋል ብለዋል። የዩክሬን ፕሬዝደንት ዘለንስኪ ከውይይቱ በኋላ ባወጡት የትዊት መልእክት ሁለቱ መሪዎች በዩክሬን የዩናይትድ ስቴትስና ተባባሪዎቹ አማካኝነት የአውሮፓን ሰላም ለመጠበቅ ተጨማሪ ውጥረት እንዳይፈጠር ለማድረግና የግዛት መዋቅር ለውጥና የጠቅላይነት ስሜት እንዳይኖር ለማድረግ የጋራ እርምጃዎችን ስለሚወስዱበት መንገድ መወያየታቸውን አስታውቀዋል። የእስራኤል ጠቅላይ ሚኒስትር ናፍታሊ ቤነት ትናንት እሁድ በሰጡት መግለጫ እስራኤል አራተኛውን ዙር የኮቪድ-19 ክትባት መድኃኒት ዕድሜያቸው ከ60 በላይ ለሆኑና ለኦሚክሮን ቫይረስ ሊጋለጡ ለሚችሉ የጤናው ዘርፍ ሰራተኞች እንደምትሰጥ አስታውቀዋል። የእስራኤል የሕክምና ባለሙያዎች ሁለተኛውን የማጠናከሪያ ክትባት ባመረቱት ፋይዘርና የባዮንቴክ አምራቾች የተመረተውን አራተኛውን ዙር የማጠናከሪያ ክትባት የሰውነት መከላከል አቅማቸው ደካማ ለሆኑና በአረጋውያን መንከባከቢያ ስፍራዎች ውስጥ ለሚኖሩ ሰዎች እንዲሰጥ ባለፈው ሳምንት መወሰናቸው ይታወቃል። የእስራኤሉ ጠቅላይ ሚኒስትር እስራኤል አሁንም የዓለም አቀፉን የክትባት መርሃ ግብር ጥረት በመደገፉ ረገድ እንደገና ፈርቀዳጅ ሆናለች ብለዋል። የእስራኤል ጤና ሚኒስቴር ዘጠኝ ነጥብ አራት ሚሊዮን ከሚሆን የሀገሪቱ ሕዝብ መካከል 60 ከመቶ የሚሆኑት ሙሉውን ክትባት መውሰዳቸውን አመልክተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ። ደረጀ ለዜናው ክቡራትና ክቡራን አድማጮች፣ ተመልካቾች፣ እንዲሁም የዌብና ማኅበራዊ መገናኛዎች ተከታዮቻችን የምትከታተሉት ከአሜሪካ ድምፅ በ22 ሜትር ባንድ በ13765 ኪሎሄርስ፣ በ25 ሜትር ባንድ በ12040 ኪሎሄርስ፣ በ31 ሜትር ባንድ በ9845 ኪሎሄርስ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ታህሳስ 25 2014 ዓ ም ስርጭታችንን ነው። ከሞገዶቻችን በተጨማሪ ዌብሳይታችን ላይ አማሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ዝግጅታችንን በቀጥታ አዳመጥ መከታተል ትችላላችሁ። አሁን እየተላለፈ ነው። እንዲሁም በፌስቡክ ላይቭም አት ቪኦኤ አምሃሪክ ብትሉ ታገኙናላችሁ። በኢንስታግራም በዩቱብም አለን። በትዊተርም ሐሳቦቻችሁን አንሸራሽሁም። በዚህ ምሽት ኦሚክሮን ዝርያን ካገኙት ደቡብ አፍሪካዊ ሐኪም ጋር ያደረግነውን ቃለ ምልልስ እናቀርብላችኋለን። በጤና ፕሮግራም፣ የኢትዮጵያውያኑን አትሌቶች ድል ባርሴሎና ላይ የያዘ የስፖርት ዘገባለን ሌሎችም በርከት ያሉ ጥንቅሮች ይዘናል። ለዚህ ምሽት አብራችሁን ሁኑ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የሰዓቱ አብይ ርዕስ ይደመጣል። በአፋር ክልል አብዓላ ከተማ ላይ የህወሓት ታጣቂዎች አድርሰዋል ባሉት ጥቃት በብዙ ሺህ የሚቆጠር ሰው መፈናቀሉን በሕይወትም ላይ በንብረትም ላይ የደረሰ ጉዳት መኖሩን የአፋር ክልል የዞን ሁለት ዋና አስተዳዳሪ ለአሜሪካ ድምፅ ተናግረዋል። በሌላ በኩል ደግሞ ህወሀት ባወጣው መግለጫ የመንግስት የፌዴራሉ መንግስት ኃይሎች አደረሱት ባለው ጥቃት ከ250 በላይ የትግራይ ተወላጅ ሲቪሎች መገደላቸውን ከዘጠኝ መቶ በላይ መፈናቀላቸውን ተናግሯል። አብዓላ ከሰመራ አብዓላ መቀሌ የተዘረጋው የሰብአዊ አገልግሎት ወይም የሰብአዊ አቅርቦቶች ማድረሻ ኮሪዶር ወይም መስመር መገኛ አማካይ ላይ የሚገኝ ስፍራ ነው። በትግራይና በአፋር ክልሎች መካከል የሚገኝ ከተማ ነው። መስፍን አራጌ ዝርዝሩን ይዟል፣ እናዳምጥ። የዞን ሁለት ዋና አስተዳዳሪ መሐመድ እንድሬስ ለአሜሪካ ድምፅ በሰጡት መግለጫ የህወሓት ኃይሎች የትግራይ አጎራባች በሆነውና ከመቀሌ 50 ኪሎ ሜትር ገደማ ርቀት ላይ ትገኛለች በተባለችው አባላ አካባቢ ከሳምንት በፊት በከፈቱት ጥቃት በርካታ የህብረተሰብ ክፍሎች አካባቢያቸውን ለቀው ለመሰደድ ተገደዋል። አባላ ከተማ ላይ ጦርነት ተጀምረዋል። ከተጀመረ ደግሞ አሁን ቆይተዋል። ሳምንት ከምናምን ሆነዋል። አስራ ምናምን ቀናችን ነው። ያው ሰው ተጎድተዋል፣ ንብረት ተጎድተዋል። በከባድ መሳሪያና በቀላል መሳሪያም ጦርነትም አልቆመም እስካሁን ድረስ ስለዚህ አሁን የተፈናቀሉ ማህበረሰብም አሉ። ወደዚህ ወደ እስከ ኤሬምቲ የሚባል አካባቢ ድረስ የተፈናቀሉና ወደዛ ደግሞ እስከ በራህለ ድረስ የተፈናቀሉ ማህበረሰቦች አሉ። ብዙ ማህበረሰብ ነው የተፈናቀለው። እንግዲህ ከተማው በጣም የቆየ ከተማ በመሆኑና የንግድና የፖለቲካ ሰንተር በመሆኑ የአፋር ክልል የሰሜን ዞኑ በጣም ብዙ ማህበረሰብና ብዙ ብዙ የንግድና የተለያዩ እንቅስቃሴዎች የነበረበት ከተማ እና ለዚህ አገልግሎትም ደግሞ ሲጠቀም የነበረ ማህበረሰብ በሙሉ ተፈናቀሏል። በሙሉ ማለት ሰባ ሺህ በላይ ህዝብ በግምት ማለት ነው ተፈናቀሏል። በጠቃቱ ድንገተኛነት እና በተፈናቃዮቹ ተበታትኖ መሰደድ ምክንያት ቁጥራቸውን ለይቶ ማወቅ አለመቻሉን ነው አቶ መሀመድ ያስረዱት። ስንት ነው የሚለውንና የት ነው ያሉት ለማለት እንግዲህ እስከ ኤረብት ያሉ አካባቢ የተለያየ ቦታ ላይ ተበታተነ ነው ማህበረሰቡ። እንግዲህ ህይወቱን ለመትረፍ በሚል ነው መጀመሪያ የተፈናቀሉት ነዋሪዎቹ በተበታተነ መንገድ መፈናቀላቸው የዕለት ምግብ ለማድረስም ሆነ መጠለያ ለማዘጋጀት አደጋች መሆኑን ያስረዱት አቶ መሀመድ ተፈናቃዮቹን በሶስት ማዕከል ለማሰባሰብ መታቀዱን ገልጸዋል። ጊዜያዊ ሰንተር መጠለያ ቦታ እነሱ ለመሰየም እና ለዛ ደግሞ አሁን ያሉበትን ቦታ ላይ ደግሞ እርዳታ ለማድረስ አስቸጋሪ የሆነ ነው። የክልል አደጋ መከላከያ ብቻ እያደረገ ያለ ትንሽ እገዛ አለ እንደዚህ ምግብና ቁሳቁስ ቁሳቁሶችን እያደረሰልን ያለው ግን በቂ አይደለም። እነሱን ለማዳረስ ደግሞ አሁን የምነግሪ ቦታዎች በጣም የተራራቁ ናቸው። ስለዚህ አሁን ሶስት ቦታዎች ላይ እንደገና ተመልሶ እንዲሰሩ እያደረግን ነው። ሶስት ማዕከል ማለት አሁን ከአብአላ ወደ ሰሜን በኩል የሄዱ ማህበረሰቦችን ጉብ የሚባል ቦታ እና እነዚህ ኦርኩድ የሚባል ቦታ ላይ እንዲሰባሰቡ፣ በአፍዴራ በኩል ወደ ሰማራ መስመር የሄዱትን ደግሞ ዒቢድሉ የሚባል ቦታ ላይ እንዲሰባሰቡ ጥረት እያደረግን ያለነው የህዋት ኃይሎች ከከፍተኛ ቦታ ሰነዘሯቸው በተባሉ የከባድ መሳሪያ ጥቃት የሃይማኖት ተቋማት፣ የመንግስት መስሪያ ቤቶች፣ አገልግሎት ሰጪ ማዕከላትና የግለሰብ ቤቶች ላይ ጉዳት መድረሱን ተናግረዋል። ብዙ መሰረተ ልማቶች ያሉበት በመሆኑ ከሆስፒታል ጀምሮ እስከ ክሊኒክ እስከ ግል ክሊኒክ ድረስ የቀረ ነገር የለ በከባድ መሳሪያ ነው ይህ ሁሉ የተመታው ማለት ነው። ቤተክርስቲያኑ አልቀረ መስጊዱ አልቀረ ሁሉም ወድሟል ማለት ትችላለ። ሁሉም ያልተተኮሰበት ቤትና ህንፃ አልቀረም። ምክንያቱም በየቀኑ ከስልሳ እስከ ሰባ ቦምብ ነው ከተማ የሚወድቀው ማለት ነው። ሩቅ ቦታ ሆኖ የሚወድቀው ማለት ነው። በጥቃቱ ንጹሐን ሰዎች ሰለባ መሆናቸውን በማብራሪያቸው ጠቁመዋል። እኔ በአይኔ ያየሁትም አለ በጆሮ የሰማሁትም አለ። በጣም ብዙ ነው ንጹሐን ምክንያቱም ንጹሐን ከተማ ላይ ሲኖር የነበረው ህዝብ ንጹሐን ህዝብ ነው ብለህ ነው የምትወስደው። እያንዳንድ ቤት ውስጥ ወታደር የለም። ማህበረሰቡ ንጽሐን ህዝብ ነው ከተማ ላይ ሲኖር የነበር ለማወቅ አሁን ጊዜ ይፈጃል። ምክንያቱም ጉዳዩ ውስጥ ያለ ነው። ኢቪን የሞቱትን ለማቅበር አንችልም። ምክንያቱም ከላይ ያሸነበን ያለው አሁን ህወሓት ግን ከ250 የሚልቁ የትግራይ ተወላጆች ግራውያን በመሆናቸው ብቻ አባዓላ ውስጥ ተገድለዋል ሲል መግለጫ አውጥቷል። ከ900 የሚበልጡት ደግሞ ከቤት ንብረታቸው በኃይል ተፈናቅለው ወደ እንደርታ ለመሄድ ተገደዋል ያለው መግለጫው፣ የተፈናቀሉት በዋናነት ሴቶች፣ የእድሜ ባለጸጎችና ህጻናት ናቸው ብሏል። ቁጥራቸው ለጊዜው ያልታወቀ ሲል የገለጻቸውም ሰዎች ታስረው ወደ ሰመራ መወሰዳቸውን አክሏል መግለጫው። በድርጊቱ ላይ የኤርትራ ሰራዊትም ተሳትፏል ሲል ይከሳል። ስማቸውን ከመግለጽ የተቆጠቡ ወደ በረሃ ላይ ተፈናቅለው የሄዱ አንድ ግለሰብ ንጹሀን ሰዎች መሞታቸውን እንዳዩና እንደ ሰሙ ጠቅሰዋል። ሲቪሊያን በጣም አሉ የሞቱ እኛ የምናውቃቸው እዛ አካባቢ ላይ ከተማ ላይ ዝም ብሎ ግል ምን ያለባቸው ቤታቸው የሚጠብቁ ያሉ ግለሰቦች መንገድ የሚሄዱ የነበሩ የሞቱ ብዙ ሰዎች እናውቃለን። አስተያየታቸውን የሰጡ አንድ ተፈናቃይ የህወሓት ኃይሎች በአማራና በአፋር የተለያዩ አካባቢዎች እንዲወጡ ሲዳረጉ ኃይላቸውን አሰባስበው አበዓላ ላይ ጥቃት መሰንዘራቸውን ገልጸዋል። አበዓላ ለነሱ በጣም ቅርብ ከተማ ስለሆነ ከአፋር ክልል ና ከአማራ ክልል ተወጡ ሀይላቸውን ሰብስበው ወደ አብዓላ ነው የመጡት አብዓላ ኦልሬዲ ከዛ ብዙ ህዝብ ተጎድቷል ህዝቡ የከተማው ህዝብ እንዳለ ተፈናቅሎ አሁን በሁለት ከተማ በረሐል ና በረብቲ ከተሞች ነው ያሉት ይሁን እንጂ የዋት ሀይሎች ከአማራም ሆነ ከአፋር አካባቢዎች የወጣ ነው ስልታዊ ማፈግፈግ ስላደረግን ነው ሲሉ ይደመጣሉ የዞን ሁለት ዋና አስተዳዳሪ ለመንግስት ለዓለም አቀፉ ማህበረሰብ ና ለተራድኦ ድርጅት ባስተላለፉት መልዕክት ይሄን ነው ያሉት። ይሄ ጦርነት አስከፍነቱን የሚቀንስበት ሁኔታ ቢመቻች እንላለን አንደኛው። ሁለተኛ እየደረሰብን ያለ ጉዳት፣ ንጹሀን ላይ እየደረሰ ላለው ጉዳት አለም አቀፉ ማህበረሰብ ተሰምቶት ማውገዝ አለበት እንላል። ዛ ደግሞ ሰብአዊ እርዳታ ለተፈናቀሉ ማህበረሰብ ሰብአዊ እርዳታ ቢያደርስልን ይላል። ለአሜሪካ ድምጽ ሬዲዮ መስፍን አራኪ። አመሰግናለሁ መስፍንን ለዘገባው። ይህ ከአሜሪካ ድምፅ የሚተላለፍላችሁ የመጽሔት ክፍለ ጊዜ ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የመጽሔቱ ክፍለ ጊዜ ይቀጥላል። ትውልድ ኢትዮጵያውያኑ በመላው ዓለም ያሉ ኢትዮጵያውያን ዳያስፖራ ሰሞኑን ለበዓሉ ወደ ሀገራቸው እየገቡ ናቸው። በከፍተኛ ቁጥር ወደ ትውልድ ሀገራቸው እየገቡ ካሉት መካከል ከሌሎችም ሀገራት እንደዚሁ ከሌሎችም ሀገሮች የጠቅላይ ሚኒስትሩን ጥሪ ሰምተናል፣ በዚህም ምክንያት መጥተናል ያሉ ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ሪፖርተሮቻችን ያገኟቸዋሉ። አንድ የደቡብ አፍሪካ ቡድን መሪንም አነጋግረናል። ኬኔዲ አባተ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን የታላቁ ጉዞ ወደ ኢትዮጵያ ጥሪ በመቀበል ከተለያዩ ሀገራት ወደ ኢትዮጵያ ከሚመጡ ኢትዮጵያውያንና ና ትውልድ ኢትዮጵያውያን በተጨማሪ የሌሎች አፍሪካ ሀገራት ዜጎችም መምጣት ጀምረዋል። ከእነዚህም መካከል በሀገሩ ደቡብ አፍሪካ በማህበረሰብ አንቂነት ለማህበራዊ ፍትሕ መስፈን በሚያደርገው እንቅስቃሴ ና በፓን አፍሪካኒዝም አቀንቃኝነቱም የሚታወቀው ወጣት ታንታ ላክስ ና የልዑካን አባላቱ ይገኛሉ። ዛሬ አብረውት ካሉ የልዑካን አባላት ጋር አዲስ አበባ የገባው ላክስ ከአሜሪካ ድምጽ ጋር በነበረው ቆይታ ወደ ኢትዮጵያ የመጣበትን ምክንያት ሲገልጽ ሁለት ምክንያቶችን ጠቅሷል። አንደኛ እኛ በአፍሪካ ያለን ወጣቶች የአፍሪካን ችግር ለመፍታት በፖለቲካ አመራር ላይ ብቻ ጥገኛ መሆን የለብንም። ወጣቶች አንድ በመሆንና በመሰባሰብ በሀገሮቻችን ያሉ ችግሮች ምን ይሆኑ ምን ወደ ሀገራችን ተመልሰን ከመሪዎቻችን ጋር በመተባበር መፍታት አለብን። በደቡብ አፍሪካ የሚገኙ ወጣቶች በሀገራችን ችግር አለ ብሎ ቢሰደዱ ብለው አስበው ደቡብ አፍሪካ ለሌላ ተጨማሪ ቅኝ ግዛት በሯ እየተከፈተ ነው የሚሄደው። ስለዚህ እያንዳንዱን ችግራችንን ተጋፍጠን መፍታት ነው ያለብን። በመሆኑም ወደዚህ የመጣ ነው ወጣቱን ለማነቃቃትና ነው። ሁለተኛ በሀገሪቱ ወጣቱን መሪ ለመደገፍ ነው። ኢትዮጵያ አሁን ላይ ያጋጠማት ያለውን ውስጣዊና ውጫዊ ፈተና ለመጋፈጥ እንደ ወጣት ደቡብ አፍሪካውያን ጠቅላይ ሚኒስትር አብይን ስላለው ችግር ለመጠየቅና ምን መርዳት እንደምንችል ለመጠየቅ ነው። የአፍሪካ ችግር በአፍሪካውያን መፈታት ያለበት በተግባራዊ እርምጃ እንደሆነ እምነቱ መሆኑን የሚገልጸው ይህ ወጣት ደቡብ አፍሪካዊ በሀገሩ የሚገኙ ኢትዮጵያውያንን በማስተባበር የኖሞር ወይም የበቃ እንቅስቃሴን በመምራት ይታወቃል። ይህን ለምን እንደሚያደርግ ላነሳሁለት ጥያቄም ምላሽ ሰጥቶኛል። የኖሞር እንቅስቃሴን የመራ ነው። አያቶቻችን በወደቁበት መንገድ ላለመውደቅ ነው። አያቶቻችን ያምኗቸው ስለነበር ነው፣ ቅኝ ገዢዎች አብዛኛውን መሬታቸውን ቀምተዋቸው በቅኝ የገዟቸው። ስለዚህ አሁን እምነት ላይ ሳይሆን እውነታውን በማጣራት ላይ ነው የምንሰራው። አይናችንን እንዳነቅል የሚያስችሉን ብዙ ችግሮች አሉብን። የኢትዮጵያ ጉዳይ ግን ቅድሚያ የሚሰጠው ነው። ምክንያቱም ኢትዮጵያ የአፍሪካን ቅርስ የያዘች ብቸኛዋ በቅኝ ያልተገዛች ሀገር ናት። ስለዚህ አፍሪካ በቅኝ ግዛት እንድትገዛ ከፈቀድን የአፍሪካን ቅርስ በሙሉ አጣን ማለት ነው። ኢትዮጵያን ማዳን ማለት አፍሪካን ማዳን ነው። ከጠቅላይ ሚኒስትር ጽህፈት ቤት ላክስንና ሌሎች እንግዶችን ለመቀበል ቦሌ አውሮፕላን ማረፊያ በነበሩበት ወቅት ያገኘኋቸው ረዳት ፕሮፌሰር ነቢዩ ባዬ ስለ ጉብኝታቸው ይህም ብለዋል። በመላ ዓለም ያሉት አፍሪካውያን በሙሉ ኢትዮጵያን እንደ ትልቅ መዳረሻ፣ የሀሳባቸው ማጠንጠኛ፣ የትግላቸው መነሻ መድረሻ አድርገው የሚያዋት አገር በመሆኗ ኢትዮጵያ ውስጥ መምጣት የአፍሪካን ትግል እውን መሆኑን መመልከት ታሪኩን መመልከት፣ ባህልን መመልከት፣ ያልተበረዘውን ያልተነካውን መመልከት ነው ብለው የሚያምኑ ወጣቶች ናቸው። በዚህ በጣም ደስ ይለናል። ምክንያቱም ብዙ ጊዜ በአሁኑ ዘመን ያለው ትግል አዲስ ውልድ የሆነው ቅኝ ግዛት የአእምሮ ቅኝ ግዛት ነው። የአእምሮ ቅኝ ግዛት ደግሞ የምናየው አይደለም በአይናችን በረቂቅ በሆነ መንገድ የሚካሄድ ነው። በስርዓቶች ውስጥ የሚካሄድ ነው በተለያዩ አሰራሮች ውስጥ የሚካሄድ ነው እና እነዚህን ሁላችንም አውቀን ለተሻለ የዓለም ህይወት የተሻለ አስተዋጽኦ የምናደርግበት እንደ አፍሪካውያን መንገድን የሚያመላክተን ነው። አፍሪካ የተሻለች በሆነች ጊዜ ዓለም የተሻለ ይሆናል። ከዚህም በተጨማሪ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ታላቁ ጉዞ ወደ ኢትዮጵያ ጥሪ በመቀበል በርካታ ኢትዮጵያውያን እና ትውልድ ኢትዮጵያውያን አሁንም ከዩናይትድ ስቴትስ እና ከተለያዩ የዓለማችን ሀገራት ወደ ኢትዮጵያ መግባታቸው ቀጥለዋል። በዚህ በቦሌ ዓለም አቀፍ አውሮፕላን ማረፊያም እነዚህኑ መንገደኞች ለመቀበል የቱሪዝም ሚኒስቴር ያዘጋጀውን የሙዚቃ ድግስ ጀምሮ የተለያዩ ክዋኔዎች በመካሄድ ላይ መሆን የሆነ መታዘብ ችለናል። እኛም በዛሬው ዕለት ከገቡ ኢትዮጵያውያንና ትውልድ ኢትዮጵያውያን መካከል ጥቂቶችን ማናገር ችለናል። ዛሬ አዲስ አበባ ከገቡት ኢትዮጵያውያንና ትውልድ ኢትዮጵያውያን መካከል ከዩናይትድ ስቴትስ ዋሽንግተን ዲሲ የመጡ ይጠቀሳሉ። በጉዞ ላይ እንዳሉ በመጣላት ሀሳብ ለተፈናቃዮች ድጋፍ የሚውል ገንዘብ ከሌሎች ግለሰቦች ጋር ማሰባሰቧን የምትገልጸው ወጣት አዲስ ሰይፉ ከዲሲ ከመጡት አንዷ ነች። ያው ሁላችንም በጣም ባገኘነው አጋጣሚ ወደ ሀገራችን ለመግባት ሁላችንም እንጠራለን። ድሮም እንደምናደርገው አሁን ግን መንግስታችን በጠራን መሰረት በዛ አጋጣሚ ነው እየመጣን ያለነው ህዝባችን ከእኛ ከመንግስት ጎን መሆናችንን ለማሳወቅ በዛ አጋጣሚ ነው የመጣሁት። አገራችን ያለችበትን ሁኔታ ስለገባን ስለተረዳን ያለ ነው። ሁላችንም አንተዋወቅም፣ ግን ሀሳቡን እንደነገርኳቸው ሁሉም ሰው ነው የተስማማው። እነሱን ከነሱ ጋር ሆነ ህዝቡንም ስንናገር ለዚሁ ፐርፐዝም ስለሆነ አገራችንንም አለው ለማለት ስለሆነ የመጣ ነው። ህዝቡን ኢምፐርሰን ሄደን አናገርን ሁሉም የቻለውን አዋጣ እንደጠበቅ ነው። እንደም አስቸጋሪ አልነበረም። ህዝቡ በጣም በጣም ተረድቷል። በዚህ ሰዓትና በቀላሉ ሁላ ሳይሰማን ሁላ የሚሰጥ ነበረ እና በዚህኛው ፍላይት በዚህኛው ፍላይት አሁን ወደ 10469 አሜሪካ ዶላር ሰብስበን ወደ ንግድ ባንክ ለተፈናቀሉ ሰዎች ዲፖዚት አድርገናል ትንሽ ግላችንን የምንችለው ነገር ብናዋጣ ትንሽ ይረዳል መንግስትም ብለን ነው ዋናው ግን ከዚህ በኋላ ይህንን ፈለግ ተከትሎ የሚቀጥል ሰው በሁሉም ነገር በቃ በሙያችን በአቅማችን በገንዘባችን በጉልበታችን ወደኋላ የምንልበት ጊዜ ስላልሆነ ይህንን ነገር ህዝቡ እንዲረዳ እንፈልጋለን ከዚያው ከዲሲ የመጣው ወጣት ተስፋ ያለበል ደግሞ ኢትዮጵያን ጎብኝቶ በተመለሰ በአጭር ጊዜ ውስጥ ዳግም መምጣቱን ይገልጻል። ዛሬ የመጣሁበት ምክንያት ምንድን ነው? አገራዊ ጥሪ ነው። መንግስታችን ጠርቶናል፣ ህዝባችን ጠርቶናል እና ህዝባችን ከፍቶታል። የእናታችን ቤት ፈርሷል። የእናት ቤት ሲፈርስ ደግሞ ውጭ ቆም አትመለከትም። የበለጠ አዝልተ ቆንጆ አድርገን ትሰረዋለን። አጋጣሚ የሆነው ሌክ የሄድኩኝ አሁን ነው። ሁለት ወር ከአስራ አምስት ቀን አልሞላኝም። ወረድ ለሥራ ነው የተመልሼ የሄድኩት፣ ግን አገራዊ ጥሪ ነው። የእናቴ ቤት ፈርሶ እኔ ደልቶኝ አልኖርም፣ እዛ ተመችቶኝ አልኖርም። ልቤ ሁሌ፣ ሀሳቤ እዚህ ነው ያለው። ለምን መጥቼ አልጋፈጠውም? ያለውን ችግር አብሬ አልጋፈትም ብዬ ነው የመጣሁት። በሄድኩኝ በሁለት ወር ከአስራ አምስት ቀን የተመልሼ የመጣሁት እና ብዙ ጓደኞች አሉኝ መምጣት የሚፈልጉት ትምህርት አግዷቸዋል፣ የስራ ጉድ ሁኔታ አግዷቸው ነው እንጂ ሁሉም ልባቸው እዚህ ነው። እና ማስተላልፈው መልእክት ምንድን ነው? ይቺ ቀን አልፏለች። ሁላችንም ሀገራችንን ተጠረሩረ ቤቷ መስራት መቻል አለብን። ከስዊዘርላንድ ጄኔቫ ከመጡት መካከል የሆነው ወጣት ኤርሚያስ በሻ ደግሞ ስለመጣበት ምክንያት ይህን ይላል። ጠቅላይ ሚኒስትራችን ወደ ኢትዮጵያ እንድንገባ ባቀረቡት ጥሪ መሰረት በተነሳሽነት ሁሉም ኢትዮጵያዊ ለመምጣት ጥሪውን አክብሮ ወደዚህ መተናል እና እንዲሁም ደግሞ ስንመጣ ባዶቻችንን አልመጣንም ሀገራችን አሁን ካለችበት ነባራዊ ሁኔታ ጋር በተያያዘ ብዙ ቁሳቁሶችና መድኒት የተለያየ ገንዘቦች ይዘን ገብተናል። ያው አሁን እሱንም እዚህ እያስረከብን ይገኛል። ስሜ ኤሚ በቃል ባላለሁኝ። የመጣውት ከስዊዘርላንድ ነው። እስኪ እንደው የመጣሽበት ምክንያት ምንድን ነው? ከመጣሽ በኋላ ስናደረግ እያየው ነው። ሰርቲፊኬት ይችላል እና እስኪ ስለ እሱም ንገሪ። የመጣሁት እንግዲህ የጠቅላይ ሚኒስትራችንን ጥሪ አክብሬ ነው የመጣሁት እና ያው ለወገን እንግዲህ ለእርዳታ አንዱ ሻንጣ ለወገን የሚለውንም ቻሌንጅ በመመልከት አንድ ሻንጣ ይዤ የመጣውትን እቃ ማስረክቤ ሰርተፍኬትም ተረክቤ ያለሁኝ። በጣም ብዙ ሆነን ነው የመጣ ነው። ከቲቭ ዘላን፣ ከጀኔቫ በረራው ሙሉ ሞልተን ነው የመጣ ነው። ብዙ የሚመጡ ገና አሉ። ሰው ሁሉ ተደስቷል። አገራችን ሰላም ነው። በጣም ደስ ብሎናል። አቀባበሉ ደስ ይላል። ከካናዳ የመጡት ወይዘሮ ቅድስት ማሞና ሌሎችም ሀሳባቸውን ለአሜሪካ ድምፅ አጋርተዋል። የዛሬ ሁለት ዓመት እዚህ ነበርኩኝ ያው ዛሬ ደግሞ እንግዲህ ሪ ዛሬ ለትንሽ ጊዜም ቢሆን እዚህ ለማሳለፍ እዚህ ተገኝቻለሁ። ለምን ያክል ጊዜ ሊቆዩ አስበዋል? በቆይታዎትስ ምን ሊያደርጉ አቅደዋል? በቆይታዬ ጊዜ እንግዲህ በተቻለ መጠን አገሬን የምረዳበት በማንኛውም ነገር በማንኛውም ነገር በውጭ ምንዛሬ ስፔሻሊ ወደ ባንካችን በማስገባት እርዳታ በመርዳት የተቸገሩትን ወገኖች በማልበስ በመሳሰሉት ሁኔታ የምቆየው ለሀያ ቀን ብቻ ነው ልጆቼ ጥየን የመጣሁት እዛ ያሉት ኢትዮጵያውያንስ ፍላጎታቸው ምን ይመስላል? እዛ ያሉት ኢትዮጵያውያኖች እውነት የኑሬ ሁኔታ ሆኖባቸው ነው። ሁሉም እዚህ ቢገኙ ጥሩ ነው፣ ግን ደግሞ ለሀገራችን ለመንግስታችን ማስተላልፈው መልእክት የሚኖረኝ ይሄ ቢቀጥል አሁንም ለፋሲካ፣ በተለያዩ በዓላት እንደዚህ አይነት ጥሪ ተደርጎ ምክንያቱም ዛሬ በዛሬ ምክንያት በስራ ምክንያት ያልተገኙ ወገኖቻችን በሚቀጥለው ደግሞ የሚገኙ ስላሉ ለእነሱም እንዲሁ በጥሪ ጥሪ ተደርጎላቸው ያው በስነ መስራት እንዲስተናገዱ በሀገራችን ማለት ነው እና ይሄንን ነው የማስተላልፈው መልእክት። ኢትዮጵያ ሀገራችን አሁንም ለዘላለም ኑሪልን ታብረሽ ተከብረሽ እንወድሻለን። ህዝቦችሽ ከጎንሽ ነሽ። ኢትዮጵያ እናት ሀገሬ። ስሜ እንድሪስ አሚዶ ሱራጅ ይባላል። የመጣውበት ምክንያት ሀገሬ ባቀረበች ሊንጥሬ መሰረት ማለት በዚህ ጊዜ የተገኘች ለሀገሬ እና ለመንግስቱ ያለኝን ህብረትና ድጋፍ በእርግጥ ኢትዮጵያ እንደምትፈልገኝ በምረዳበት ሰዓት መጥቼ ራሴን እዚሁ ለማሳለፍ ነው። በቆይታዎትስ ምን ሊያደርጉ አቅደዋል? በቆይታዬ ላደርግ የምፈልገው አንደኛ ከሁሉ በላይ እዚህ ያሉትን ወገኖችን ለማጽናናት፣ በጦርነት በተለያየ የተቸገሩትን ሰዎች ለማበረታታት ና አይዲያዎችን ሼር ለማድረግ ከዛ በተረፈ ደግሞ ለሀገር የተሻለ ነገር ምን እሰራለሁ ብዬ ነው የመጣሁት፣ ና ከሪሰርችም አንጻር ደግሞ ምንድን ነው እዚህ ሀገር ውስጥ ምንድን ነው ኢትዮጵያ ከዚህ በኋላ ዲፔንደንት ሀገር መሆን የለባትም ሲፈሉ በሪሞት ኮንትሮል ህልውናዋን የሚቆልፉባት ና የሚከፍቱባት አንድ ደካማ ሀገር ማየት አልፈልግም። ጠቅላይ ሚኒስትር አብይ አህመድ ከአንድ ወር በፊት ነበር በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ዳያስፖራዎች እንዲሁም የኢትዮጵያ ወዳጆች ያሏቸው ግለሰቦች ወደ ኢትዮጵያ እንዲመጡ ጥሪ ያቀረቡት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ ለዘገባው። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ አየር መንገድ ወደ ላሊበላ የሚያደርገውን ዕለታዊ በረራ ዛሬ እንደገና ጀምሯል። የአማራ ክልላዊ መንግሥት በሰባት ዞኖችና በአንድ ከተማ ውስጥ በህወሀት ታጣቂዎች ተፈጽመዋል የተባሉ ጉዳቶችን የሚያጠና ሳይንሳዊ በሆነ መንገድ ነው የሚለው መግለጫው፣ የሚያጠና ግብረ ኃይል ማቋቋሙንና ስራ መጀመሩን አስታውቋል። በሌላ በኩል ደግሞ የመሰረታዊ አገልግሎቶች ተቋማት ሁሉ ስራ መጀመራቸውን የክልሉ በምክትል ርዕሰ መስተዳድር ማዕረግ የማኅበራዊ ዘርፍ አስተባባሪ አቶ ስዩም መኮንን ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪ አቶ ስዩም መኮንን ዛሬ ለጋዜጠኞች በሰጡት መግለጫ በአማራ ክልል የትግራይ ወራሪ ብለው የጠሩት ኃይል ተቆጣጥሮ በቆየባቸው ሰባት ዞኖችና አንድ ከተማ አስተዳደር የሰብአዊ፣ ማህበራዊ፣ ቁሳዊ እንዲሁም በመሰረተ ልማትና በባህልና በቅርስ ላይ ጉዳት አድርሷል። የደረሰውን ጉዳት ሳይንሳዊ በሆነ መንገድ የሚያጠና የባለሙያዎች ግብረ ኃይል ወደ ቦታው ሂዶ ስራ ጀምሯል ብለዋል። በጉዳት ግምትም በመጀመሪያ ደረጃ መጠናት ስላለበት ይሄን የሚያጠና ቲም በሁሉም ዞኖች ተሰማርቷል ማለት ነው። ይሄ በስድስት ግንባሮች በሰባት ዞኖች ከክልል ቢሮዎች፣ በክልላችን ከሚገኙ አስር ዩኒቨርሲቲዎች በፌዴራል ደረጃ ደግሞ ከማዕከላዊ ስታሲክስ ባለስልጣን የተውጣጡ አባላት ያሉበት የደረሰውን አጠቃላይ ጉዳት በትክክል ለመገመት ለማወቅ የሚያስችል ጥናቶች እየጠኑ ያሉት በአሁኑ ሰዓት በሁሉም ዞኖች አጥኚ ኮሚቴው ጥናቶችን እያጠና ይገኛል። ይሄ ጥናት እንደተጠናቀቀ በአጠቃላይ በጉዳት ደረጃ ምን ያህል ነው ጉዳት የደረሰው በቁጥር ደረጃ ምን ያህል ነው የደረሰው፣ ያ ደግሞ በገንዘብ ሲተመን ምን ያህል ይሆናል የሚለውን በመጪዎቹ ጊዜያቶች ለህዝባችን ይፋ የምናደርግ ይሆናል። በሁሉም አካባቢዎች አስተማማኝ ጸጥታ እንዳለ የገለጹት አቶ ስዩም መኮንን የደረሰውን ጉዳት ማወቅ ለሚፈልጉ ዓለም አቀፍ ሚዲያዎችና ዲያስፖራዎች በቦታው በመገኘት መመልከት እንደሚችሉ ገልጸዋል። የደረሰው ጉዳት ውድመት ምንድን ነው የሚለውን ዜጎች እንዲረዱት፣ የዓለም አቀፍ ተቋማት እንዲረዱት፣ ጋዜጠኞች እና ሚዲያዎች እንዲረዱት በማድረግ ረገድም የማስጎብኘት አካባቢዎቹን የተለያየ ህብረሰብ እንዲጎበኛቸው በማድረግ እንደዚሁ እየተሰሩ ነው ያለው። ምን ያህል የአማራ ህዝብ በዚህ ጦርነት ግፍ እንደደረሰበት ምን ያህል ንብረቱ ሀብቱ እንደወደመበት እና ይሄ ጠላት ምን ያህል የጭካኔ ጥግ ያሳየባቸውን አስነዋሪ ተግባሮች የፈጸመ መሆኑን በሚያሳይ መንገድ ህብረተሰቡ መረዳት መገንዘብ ስላለበት ይህን ለማድረግ የሚያስችሉ የጉብኝት ስራዎችን በተመሳሳይ መንገድ እየተሰሩ እንደሆነ ለመግለጽ ነው። ዛሬ ስራ የጀመረውን የላሊበላ አውሮፕላን ማረፊያ የአካባቢውን ኢኮኖሚ ለማነቃቃት ይረዳል ብለዋል። የላሊበላ ኤርፖርት በዛሬ ሁለት መደበኛ አገልግሎት ጀምሯል። ይሄ በተለይ ላሊበላ እንደምታውቁት የቱሪዝም መዳረሻ እንደመሆኑ መጠን እና በርካታ ቱሪስቶች የሚጎበኙት አካባቢ እንደመሆኑ መጠን ይሄ የኤርፖርቱ ወደ ስራ መመለሱ በአንድ በኩል በአካባቢው ያለው ሁኔታ በጣም የተረጋጋ እና አስተማማኝ የጸጥታ ሁኔታ መኖሩን ያረጋግጣል። በሌላ መንገድ ደግሞ የተሳለጠ የትራንስፖርት አገልግሎት እንዲኖር በማድረግ በዓሉ በደመቀና በአማረ መንገድ እንዲፈጸም እድል የሚሰጥ ስለሆነ ይሄ ተጠናክሮ ይቀጥላል። በዚህ መሰረት በላሊበላም በሌሎችም አካባቢዎች የምናከብራቸው በዓላት ኢኮኖሚን በማነቃቃት ከተሞችን በማነቃቃት ትልቅ ፋይዳ ያላቸው የተጎዱ አካባቢዎችን መልሶ ለመገንባት መላው ኢትዮጵያዊ በሕልውና ዘመቻ ያሳየውን አንድነት አሁንም ሀገርን በማቋቋም ሂደት እንዲደግም ጥሪ አቅርበዋል። የመልሶ ግንባታ ስራውን ይበልጥ ውጤታማ ለማድረግ ድርሻ ያላቸው አካላት በሙሉ ጠላት በተቻለ መጠን ማፈር የሚችልበት፣ እንዲያፍር የምናደርግበት ትብብርና አንድነት ያስፈልገናል ማለት ነው። ዋናውና ትልቁ የድላችን ማጠናቀቂያና ማብሰሪያ የሚሆነው እነዚህን የወደሙ ሀብቶቻችንን ንብረቶቻችንን፣ በአግባቡ ገንብተንና መልሰን በጦርነት ያገኘነውን ድል በመልሶ ማልማቱ ደግሞ በመድገም ይሄ ድላችን ሙሉ የሚሆንበትን ሁኔታ በመፍጠር ረገድ የሁላችንም ርብርብ እንደሚያስፈልግ ግንዛቤ እንዲወሰኑ የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው ወደ ሀገር የገቡ ዲያስፖራዎች የክልሉን ነባራዊ ሁኔታ የሚረዱበት ልዩ ልዩ መርሃ ግብሮች መዘጋጀታቸውን ገልጸዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር፣ ለዘገባው ለድምፁ ከፍና ዝቅ ማለት ይቅርታ ጠይቃለሁኝ። ክቡራትና ክቡራን ወደ ተከታዩ ዘገባ እናልፋለን። የህወሓት ታጣቂዎች ደቡብ ወሎ ዞን ውስጥ በቆዩባቸው ጊዜያት በእምነት ተቋማት ላይ ጉዳት አድርሰዋል፣ የእምነት አባቶች ያልተገባ በሃይማኖት ያልተፈቀደ ተግባር እንዲፈጽሙ አስገድደዋል የሚሉ ክሶች እየተሰሙ ናቸው። መስፍን አራጌ ከደሴ ዝርዝራለሁ የህወሓት ኃይሎች በፈጸሙት ጥቃት ሙሉ በሙሉ መውደሙ ከተነገረለት አንዱ በደቡብ ወሎ ዞን የሚገኘው የአምባሰል ወረዳ ቤተ ክህነት ጽህፈት ቤት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደቡብ ወሎ ሀገረ ስብከት ጽህፈት ቤት የልማትና እቅድ ኃላፊ ሊቀ ትጉሃን ከተማ ኃይሌ እንደሚሉት በደረሰው ጉዳት የበርካታ አድባራት ሰነድና ለአድባራቱ ግልጋሎት ይሰጡ የነበሩ ቁሳቁሶች ከጥቅም ውጪ ሆነዋል። በተለይ በዚህ የመጀመሪያው ጦርነት የገቡት በዚህ በአምባሰል ስለሆነ ከዞናችን አምባሰል ወረዳ ቤተ ክህነት ሙሉ በሙሉ ወድሟል። በዚህ ውስጥ ላይ እጅግ የ131 ቤተ ክርስቲያናት ሰነድ፣ የቢሮ የጽህፈት ቤት እቃዎች፣ እነዚህ እያንዳንዱ ሙሉ በሙሉ ወድመዋል። በተለይ አምባሰል የሚያሳዝነው ታላቁ ገዳም ያለበት ግሸን ደብረ ከርቤ የሚያስተዳደረው በአምባሰል ወረዳ ነው። የዛ ሰነድ ሙሉ በሙሉ ጠፍቷል። እንግዲህ ታላቁን ገዳም ምናልባች ታሪካዊ ምኑ ምኑ በሰበካ ጉባኤ ሊገኝ ይችላል። እንዲህ ያሉ ነገሮች አድርጓል። በተወለዳሪ ወረዳ ፓሶ ሚሊ አካባቢ በግብርና የሚተዳደሩት የዕድሜ ባለጸጋው አበራ ዘገየ የህወሓት ኃይሎች ወደ አካባቢው ዘልቀው ለመግባት ከባድ ውጊያ ሲያደርጉ በአቅራቢያቸው በነበረው ደብረ ጽጌ ደብረ ኃይል ቅዱስ ሚካኤል ቤተ ክርስቲያን ውስጥ ተጠልለው እንደነበር ያስታውሳሉ። ከሶስት ጊዜ ከባድ መሳሪያ ወርወራ በኋላ አራተኛው ቤተ ክርስቲያኑ ላይ በማረፉ ግንባታው ተጠናቆ ለምረቃ በዝግጅት ላይ የነበረው ቤተ ክርስቲያን መጎዳቱን ተናግረዋል። ያው ጦርነቱ ረቡዕ ነው ዘልቀው ወደዚህ ያለፉት። የተመታው አርብ ነው። እነዚ ቦታ እንትኖቹ ወያኔው በዚህ ዘለቁ በዚህ ዘለቁ ወዲላ አለፉ ሮ ሀሙስን ውሎ አርብ የሚከያለት ይሄ ቤተክርስቲያኑ ተመታው ተመታ። እዛ ተቀምጫለሁ። ሰው የለም፣ አንዲት ሴት ብቻ ናት። እንደ እዛ ማዶ ጀመረ ከባድ መሳሪያ ለጠቅና ጻሪያ ሁለተኛ ተኋላ ተዝህ አንቺ የወዲ ኋላ ጣበጅ ሙሳ ያሉትና በአራተኛ መጣው። አዎ ቤተ ክርስቲያኑ መጣው። በዚህ ዞር ኩኝና ስመለከት የተመታው አየሁት። ያው ያ ማ ሶስት ልጆች አሉ እዝብ ውስጥ ገቡ። እኔ እዛ ሁለቷ፣ እኔና እሷ እዛ፣ ወንዱ መግቢያ እዛ እንደተቀመጠ ነው የተመታው የተውለዳሪ ወረዳና የሐይቅ ከተማ ቤተ ክህነት ስራ አስኪያጅ መምህር ዘላለም ጥላሁን በአማኞች ችሮታ የሚገነባ የእምነት ተቋም ላይ የደረሰውን ውድመት አውግዘዋል። እንግዲህ ከአዲስ አበባ ወደ ወልዳያ ከወልዳያ ወደ አዲስ አበባ በሚመላለሱ መኪና ውስጥ እያሰባሰቡ በፌስታል በሚጥሏት ብር ነው እንግዲህ ቤተክርስቲያኑ ከተጀመረ በብፁ አባታችን በአቡነ አትናቴዎስ መልካም ፈቃድነት ሁለት ሺ አራት አመተ ምረት መሰረት ድንጋው ተጥሎ ለአስር አመታት ቤተ መቅደሱ መሰራት ጀምሯል። እንግዲህ አስር አመታትን አስቆጥሯል። እንደ እግዚአብሔር መልካም ፈቃድ ሰኔ እንግዲህ እናስመርቃለን ብለን በዘንድሮ ሁለት ሺ አስር አራት አመተ ምረት እንደ ቅድ ይዘን ነበረ። ጣራው እንግዲህ ከአምሳ ቆርቆሮ ያላነሰ ወድሟል። እንዲሁም ኮርኒሱ ደግሞ እንደዚሁ ቢያንስ ከሰላሳ ያላነሰ ችቡድ ሆነ። የኮርኒሱም እንደዚሁ ያው በሲሚንቶ ውድነቱም ይታወቃል። ኮለኑም እንደዚሁ ነው። እንደገና መብራቱ ኢንስታሌሽኑን ተዘርግተው ነበረ። እነሱም እንዳለ ሙሉ በሙሉ ተበጣጥሰዋል ና የደረሰው ጉዳት በጣም ከፍተኛ ጉዳት ነው ማለት። ይሄ በአካባቢው ምዕመናን የሚሰራ አይደለም። እነዚህ የተሰሩት ምዕመናኖች መኪና ውስጥ በሚያዋጡት አምስት አስር፣ በፌስታል ጠቅለው በሚጥሉት ብር ነው የተሰራው። በወረዳው በሚገኙ ሌሎች የእምነት ተቋማትም ላይ ተመሳሳይ ጉዳት መድረሱን ጠቁመዋል። ቢያንስ በሀይቅ ተሎደሪና ከተማ ከሀያ ቤተክርስቲያ ህጻናቶች ያላነሱ አሉ። ከገዳሙ ጀምሮ ብዙ ቤተ መቅደሶች ተመጥተዋል። በወረዳችሁ ውስጥ ካሉት ከሀይቅ ቅዱስ እስጢፋኖስ ቀደም ብሎ የተመሰረተው የደብረ እግዚአብሔር ቤተ ክርስቲያን አለ። ተራራው ላይ ባህሩ አሻጋሪ እሱ መጀመሪያ በነበረው ጦርነት አጠቃላይ ዙሪያውን ምሽግ አድርገው የነበሩት ጁንታዎቹ መጥተው በነበር ሰዓት እዛ ስለነበረ እንዳለ ያው ዙሪያውን እንዳለ በመበሳሳት ዙሪያውን በመመታታት ያው ጉዳት ደርሷል። ያንን አልበቃ ብሎ ያው ለዛ ቆርቆሮ እያሰባስብን እያለን እንደገና ቤተክርስቲያንና በድጋሜ ደግሞ እንደዚሁ በተመሳሳይ ቅሌንሳ ደብረሪት ቅድስት ድንግል ማርያም የምትባለ ቤተ ክርስቲያን አለች። እርሷ ሙሉ በሙሉ አዳራሹ በከባድ መሳሪያ ቆርቆሮ ወድሟል። እንደገና መቃረቢያ የቅርስ ቤት ነበረ፣ እርሱም እንደዚሁ አዲስ የተሰራ ቤተ ልሔም ነበር። ዙሪያው እንዳለ በሩም መስኮቱም ጉልላቱም ተመጥቷል። እና በተጨማሪም እንደዚሁ ደግሞ ሞፋ ኪዳነ ምረት የምትባል ታላቅ ደብር አለች በወረዳችን ውስጥ። እሱም እንደዚሁ በብሎኬት ነው የተሰራው። ሙሉ በሙሉ እሱም አዳራሹ ሊፈርስ ችሏል። እንደዚሁ ደግሞ የጸሎት ቤት ነበረ። እርሱም እንደዚሁ በመመታት ተመትቶብናል። በተመሳሳይ አሁንም ሱሉላ ደብረ ቅዱሳን አቡነ ተክለ ሃይማኖት የሚገርም ስቴጅ አለ አውደ ምረት ማለት ነው የተሰራ። እሱም ስቴጁና ዙሪያውም እንደሱ እሱም ተመትቶብናል። በጥቃቱ በእምነቱ ተከታዮችም ላይ የሞት አደጋ መከሰቱን አመልክተዋል። ምእመናኑ ላይ ያው አብዛኛውን ድንገታም ስለነበረ ያው እየሮጠ ወጥተዋል። ነገር ግን ያሉት ላይ አሁን የሞት አለ። ተጠልለው ከውጭ ያለ ድረስ እንኳን መጥተው ተጠልለው የነበሩት እዛው፣ እኛ እንኳን የምናውቀው እዚህ ዮሐንስ ቤተ ክርስቲያን አጠገብ ከውጭ ያለ ተጠልለው መጥተው ክፍት ቤት ሲያገኙ ገቡ። አራቱም አራቱ ነው ማለት ነው እንግዲህ። አራቱም ግን እዛው በከባድ መሳሪያ ሲወድቅ አራቱም ሕይወታቸውን ያለፉ ከነ ቤቱ ዘው ነደዋል። አራቱም እዛው ቤት ውስጥ ነው የተቀበሩት ከቤተ ክርስቲያኑ ጀርባ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደቡብ ወሎ ሀገረ ስብከት ጽሕፈት ቤት ይፋ እንዳደረገው የህወሀት ኃይሎች በዞኑ ውስጥ በ15 ወረዳዎች ላይ በሚገኙ ከ100 በላይ አብያተ ክርስቲያናትና ና የ13 ወረዳ ቤተ ክህነት ጽሕፈት ቤቶች ላይ ጉዳት አድርሰዋል። ከ15 ወረዳዎች አንደኛው በዚሁ በኩታበር ወረዳ ነው። ትልቁ ወረዳ በዚሁም እንደዚሁ የቢሮ ችግር ተከስቷል። ወርሟል ደሴ ዙሪያ ከተማችን ላይ ለሴ ዙሪያ የገጠሩ አብያተ ክርስቲያናት የሚያስተዳድረው እነዚህም ሰነዶች ጠፍተዋል። ከዛም አልፎ ወረ ኢሉ የሚያገርማቸው ነገር ወረ ኢሉ ላይ ቅዱስ ሚካኤል ቤተ ክርስቲያን እንደዚህ ያለ መስተዋቱ ወርዷል። እነ ጃማ፣ እነ አቀስታ የቀሩት አምስት ወረዳዎች ማለት ይቻላል። በተመሳሳይ ዜና የደቡብ ወሎ ዞን እስልምና ጉዳዮች የህወሓት ኃይሎች ወደ ዞኑ መዝለቃቸውን ተከትሎ በርካታ መስጊዶችና መስጊድ በሌለበት እንደ ጸሎት ቤት ይጠቀሙበት የነበሩ ዛውያዎች ላይ ጉዳት ማድረሳቸውን አረጋግጫለሁ ብለዋል። የዞኑ እስልምና ጉዳዮች ጸሐፊ ሸቱ ያሲል ለአሜሪካ ድምጽ በሰጡት አስተያየት የደረሰውን የቤተ እምነትና የምእመን ጉዳት በዝርዝር ለማወቅ በክልል የሚመራ ግብረ ኃይል መቋቋሙን ጠቁመው በአካል ተንቀሳቅሰው በጎበኙባቸው ቅርብ አካባቢዎች ላይ የደረሰው ጉዳት ግን ከፍተኛ ትክክለኛ ነው። ብለዋል። የህወሓት ቡድን ወደ አማራ ክልል ዘልቆ በገባበት ወቅት እንደ ሌላው የመንግስት ተቋማት ሁሉ በሃይማኖት ተቋማትም ላይ እንደዚሁ ጉዳት አድርሷል። ለምሳሌ ያክል በወረኢሉ ወረዳ ከአቤ የምትባል ንዑስ ከተማ ላይ አዛህር መስጊድን ከባድ መሳሪያው መስግዱ ስለሆኑ ነው የሚተኩስ የነበረው የነሱ እንደዚሁም ክላሽ ይተኮሳል። በዛ ምክንያት መስግዱ ከፍተኛ ጉዳት ደርሶበታል። ሌላው በኮምቦልቻ ከተማ ውስጥ አዲል መስጊድ ውስጥ በጥይት ተመቷል። የመስግዱ የገቢ ማስገኛ ማዕከል አለ ጂ ፕላስ ቱ የሆነ ህንፃ እሱ ከጥቅም ውጭ ነው የሆነ። እዛው ኮምቦልቻ ከተማ ውስጥ አቡበክር መስጊድ ኮንቴይነሮች አሉት። ኮንቴይነሮቹ እንደዚሁ ተቃጥለዋል፣ ተሰባብረዋል መስኮታቸው ረጋግፏል። ከፖለቲካ አስተሳሰብ ነጻ በሆኑ ቤተእምነቶች ላይ የደረሰው ጥቃት በየትኛው መለኪያ ተቀባይነት የለውም። እንደ ሃይማኖት አባቶቹ ይህ ቀደም ሲል በነገስታቱም በአጼዎቹ ወሎ ብዙ ጊዜ ጦር ሜዳ ትሆናለች። ብዙ ጊዜ አብያተ ክርስቲያናት ወድመዋል። አብያተ ክርስቲያናት ተቃጥተዋል። ምእመናን ወድመዋል። አሁንም በአሁኑ ሰዓት ደግሞ ፖለቲካዎች ፖለቲካዎች ባጀቁ ጊዜ እነዚህ ቤተክርስቲያናት ወድመው ብናል ፖለቲካ ራሱን ባልቻለ ሰዓት በዋዠቀ ሰዓት ቤተ ክርስቲያናቶች ችግር ይፈጠራሉ፣ ምእመናን ይሰደዳሉ። እግዚአብሔር እንግዲህ መልካሙን ነገር ወደፊት ያሰማን ነው የምንለው። ሰው ፈጣሪውን ከፈራ እኮ ትልቅ ወንጀል አይፈጽም። ፈጣሪውን የሚፈራ ሰው የሃይማኖት ተቋማትን ያከብራል፣ ታላላቆቹን ያከብራል፣ ሌላ ሊከበር የሚከበረው የሚገባውን አካል ሁሉ ያከብራል። ቡድኑ ውስጥ ያሉት ልጆች ለምንም ግደል የላቸው ናቸው ለምንም ያው፣ ልጆችን ሲያንገላቱ፣ ሴቶችን ሲደፍሩ፣ በመንገድ ላይ ራሱ ብር አምጣ እያሉ ስላሉ በኔ ዕድሜ ያለውን ደረጃ ብር አምጣ ሞባይል አምጣ እያሉ ቁጭ በል ተቀመጠ። ህወሀት በተደጋጋሚ በንብረት ውድመትና ዘረፋ እንዲሁም በሰብአዊ ጥሰት የሚቀርቡበትን ክሶች ሲያስተባብል መቆየቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። አመሰግናለሁ መስፍን ለዘገባው። ተከታዩ ዘገባ ወደ ዩናይትድ ስቴትስ ይወስደናል። ኦሚክሮን ይቅርታ፣ ኦሚክሮን እጅግ እየተስፋፋ ነው። በቅርቡ እንኳን በገና ሰሞን በሺዎች የሚቆጠሩ በረራዎች እንዲሰረዙ አስገድዷል። እየተከተቡም ያልተከተቡም ላይ ጉዳት እያደረሰ ነው። ብዙ ሰው እየተያያዘ ነው በአሁኑ ጊዜ። እንዲሁም ተማሪዎች ወደ ከገና ዝግ ወደ ትምህርት ቤት እየተመለሱ ባሉበት በአሁኑ ጊዜ የአስተዳደራቸው ወደ ግማሽ ቢሊዮን የሚደርሱ የፈጣን ምርመራ እሽጎችን እንደሚያቀርብ ፕሬዚደንት ጆ ባይደን አስታውቀዋል። አራሻ ረብሳዲ ያጠናቀረው ዘገባ አለ። ኤደን ገርመው እንዲህ ታቀርበዋለች። ፍላይት አዌርስ ዶት ኮም በተሰኘው ድረገጽ መሰረት ባለፉት ጥቂት ቀናት ውስጥ በዩናይትድ ስቴትስ ዘጠኝ ሺህ ሁለት መቶ የሀገር ውስጥና ዓለም አቀፍ በረራዎች በኮቪድ አስራ ዘጠኝ ስርጭትና በመጥፎ የአየር ጸባይ ምክንያት ዘግይተዋል ወይም ተሰርዘዋል። ትላንት እሁድ እለትም ሌሎች 2200 በረራዎች ተመሳሳይ እጣ ገጥሟቸዋል። የቺካጎ ኦሃሪ አየር መንገድም ተጨናንቆ ውሏል። በሂውስተን አየር ጣቢያ ተጓዥ የሆኑት ሲልቪያ ሮቢንሰን በዚህ ጉዳይ ላይ እንዲህ ይላሉ። ባለፈው ዓመት እንዲሁ ተጉዤ ስለነበር እዚህ ነበርኩ እና ያኔ ምንም ሰው ስላልነበረ ይደብር ነበር። ሰዎች ማየት ሻለው። ነገር ግን ይሄ ደግሞ በጣም ብዙ ሰው ነው። ምንም እንኳን የኦሚክሮን ቫይረስ አስጊ የሆነ ህመም ባይኖረውም፣ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የጤና አማካሪ አንቶኒ ፋውቺ እየጨመረ የመጣው የበሽታው ስርጭት አጠቃላይ የሆነ የጤና ስርዓቱን ያሰጋል ይላሉ። በበሽታው የመሰቃየቱ ሁኔታን በመቶኛ ካየነው እጅግ አነስተኛ ነው። ነገር ግን እጅግ በጣም ብዙ ሰዎች በበሽታው ሲጠቁ ግን ወደ ሆስፒታል መግባት የሚያስፈልገው ሰው ቁጥር ከፍተኛ ይሆናል። በዚህ የተነሳ በሆስፒታሎችና በጤና ስርዓቱ ላይ በሚፈጠር ጫናና መጨናነቅ ከፍተኛ ስለሚሆን ስጋት ውስጥ ልንገባችለናል። ለአውሮፓውያን የገና በዓል ተዘግተው የከረሙት ትምህርት ቤቶች በዚህ ሳምንት ሲከፈቱም መደረግ ስላለበት ሁኔታ የፋውቺ መልእክት ይህን ይመስላል። I ወላጆች ልጆቻቸውን እንዲያስከትቡ ማጸናለሁ። ልጆቻቸው የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ፣ የቫይረሱን ስርጭት ለመቆጣጠርና ልጆቹም በትምህርት ቤት እንዲቆዩ ለማድረግ በትምህርት ቤት ውስጥ የሚደረጉ ምርመራዎችን እንዲፈቅዱ እጠይቃለሁ። እነዚህ ሁሉ ነገሮችም ከተሟሉ ልጆችን ትምህርታቸው እንዲቀጥሉ ማድረግ ይቻላል። የኒውዮርክ ከተማ አዲሱ ከንቲባ ኤሪክ አዳምስ ከኤቢሲ የዜና ጣቢያ ጋር ዚስ ዊክ የተሰኙት ሰናዶ ላይ ቀርበው የሀገሪቱ ትልቂቷ ከተማ ኒውዮርክ ትምህርት ቤቶችን ለመክፈት መዘጋጀቷን አስታውቀዋል። ከንቲባ ኤሪክ አዳምስ ለምርመራ የሚሆን የተመቻቸው ሁኔታ ልንፈጥር ነው። ለበሽታው ተጋላጭ የሆኑ ልጆች እንለያለን። ከዚያም ከአካባቢው እንለያቸዋለን። አንድ ልጅ በአንድ ክፍል ውስጥ ተጋላጭ ሆኗል ማለት የክፍሉ ተማሪ በሙሉ ተጋልጧል ማለት እንዳልሆነ አሃዞቹ ያሳያሉ። ከንቲባ ኤሪክ አዳምስ የኒውዮርክ ከተማን ማስተዳደር የጀመሩት ኦሚክሮን የተሰኘው የኮሮና ቫይረስ ስርጭት በአደገኛ ሁኔታ ጣሪያ በነካበት ወቅት ነው። ከዛሬ ጀምሮም በመላው ሀገሪቱ ትምህርት ቤቶች በድጋሚ ይከፈታሉ። አመሰግናለሁ አራሽንና ኤደንን ለዚህ ዘገባ። ክቡራትና ክቡራን አድማጮች የምሽቱ የዜናና የትንታኔው መጽሔት ክፍለ ጊዜ በዚሁ ተጠናቀዋል በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ19 እና በ25 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚተላለፈውን ፕሮግራማችንን እንድትከታተሉን ጋብዛለን። ከሁለት ሰዓት ተኩል እስከ ሶስት ሰዓት በአፋን ኦሮሞ በቴሌቪዥን እንዲሁም በራዲዮ ይተላለፋል። ከሶስት ሰዓት እስከ ከአራት ሰዓት እስከ አራት ሰዓት ተኩል ደግሞ በትግርኛ ራዲዮ በቴሌቪዥንና በራዲዮ የምናስተላልፈውን ስርጭትም እንዲሁ እንድትከታተሉ እንጋብዛለን። በፌስቡክ ላይቭ፣ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ስርጭቶቻችንን መከታተል ትችላላችሁ። ክቡራትና ክቡራን፣ አጠራጠር ያሉ አንድ ሁለት መረጃዎችን ላካፍላችሁ። እዚህ የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው የምንዛሪ ተመን አንድ የዩናይትድ ስቴትስ የባንክ መግዣ ዋጋ 49 ብር ከ22 ሳንቲም ነው። የባንክ መሸጫ ዋጋ 50 ብር ከ21 ሳንቲም ነው። ፓውንድ ስተርሊንግ የባንክ መግዣ 63 ከ46፣ የሳዑዲ አረቢያ ሪያል 11 ብር 86 ሳንቲም፣ የደቡብ አፍሪካ ራንድ 3 ብር 09 ሳንቲም፣ ዩሮ 55 ብር 74 ሳንቲም፣ የአውስትራሊያ ዶላር 32 ብር 35፣ የስዊስ ፍራንክ 51 ብር 50 ሳንቲም፣ የዩናይትድ አረብ ኤሚሬትስ ዲርሃም 12 ብር 13 ሳንቲም፣ የካናዳ ዶላር 35 ብር 02 ሳንቲም ነው። ሌሎችም ምንዛሪዎችን ወደ ኢትዮጵያ ብሔራዊ ባንክ ሳይት ገብታችሁ ማግኘት ትችላላችሁ። ነገ አዲስ አበባ ትንሽ ደመናማ ትመስላለች። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሰረት ከፍተኛው ሙቀቷ 26 ዲግሪ ሴልሺየስ ነው የሚሆነው፣ ዝቅተኛው 13 ዲግሪ ሴልሺየስ ነው። የተመጣጠነ የተመቻቸ አየር ሁኔታ ያለ ይመስላል። አሁን ለአራት ሰዓት ወደ ስምንት ደቂቃ ጉዳይ ነው። የስፖርት ዘገባችን ይቀጥላል ኬኔዲያ ባ ኢትዮጵያውያን አትሌቶች በሁለቱም ጾታ የ5 ኪሎ ሜትር የዓለም ክብረ ወሰንን ሰበሩ። በስፔን ባርሴሎና በተደረገ የ5 ኪሎ ሜትር የጎዳና ላይ ሩጫ ውድድር ኢትዮጵያውያኑ አትሌቶች እጅጋየው ታዬና በሪሁ አረጋዊ ክብረ ወሰን በመስበር አሸንፈዋል። በጎርጎሮሳውያኑ የ2021 የመጨረሻ ቀን አርብ ታኅሳስ 22 በተካሄደው በዚህ ውድድር የ21 ዓመቷ አትሌት እጅጋየሁ 14 ደቂቃ ከ19 ሰከንድ በሆነ ሰዓት ከዚህ ቀደም በኬንያዊቷ ቢትሪስ ቼፕኮች ተይዞ የነበረ የነበረውን ክብረ ወሰን በ24 ሰከንድ በማሻሻል የክብረ ወሰኑ ባለቤት ሆናለች። እጅጋየሁ በተጠናቀቀው 221 በ5000 ሜትር ውድድርም በሴቶች ሁለተኛውን ፈጣን ሰዓት ማስመዝገብ የቻለች አትሌት ናት። በወንዶች ምድብም እንዲሁ በባርሴሎና የ5 ኪሎ ሜትር ውድድር ክብረ ወሰን የተሰበረ ሲሆን 12 ደቂቃ ከ49 ሰከንድ በሆነ ሰዓት ክብረ ወሰኑን የሰበረው አትሌት በሪሁ አረጋዊ ነው። አትሌቱ ከዚህ ቀደም በኡጋንዳዊው ጆሹዋ ቼፕቴጌ የተያዘውን የርቀቱን ክብረ ወሰን በሁለት ሰከንድ ነው ያሻሻለው ። እርሱን በመከተል ኬንያዊው ፒተር ማሩ ሁለተኛ ሲወጣ፣ ኔዘርላንዳዊው ማይክ ፎፐን ደግሞ ውድድሩን በሶስተኝነት አጠናቋል። የክብረ ወሰኑ ባለቤት ኢትዮጵያዊው አትሌት በሪሁ መስከረም ወር ላይ በዙሪክ የ5,000 ሜትር የዳያመንድ ሊግን ማሸነፉም ይታወሳል። በባርሴሎናው የ5 ኪሎ ሜትር ውድድር በሴቶች የክብረ ወሰኑን ባለቤት እጅጋየውን ተከትላ ስዊድናዊቷ ምዕራፍ ባህታ ሁለተኛ ስትወጣ፣ ሶስተኛ የወጣችው ደግሞ ስፔናዊቷ ካርላ ዶሚንጎዝ ናት። ጥር አንድ ለሚጀመረው የአፍሪካ ዋንጫ ልምምዱን በማድረግ ላይ የሚገኘው የኢትዮጵያ ብሔራዊ ቡድን በአቋም መለኪያ ጨዋታ የሱዳናቸውን ረድቷል። በካሜሮን ያውንዴ በሚካሄደው የ2021 የአፍሪካ ዋንጫ የሚሳተፈው የኢትዮጵያ ብሔራዊ ቡድን ከታሳስ 14 ጀምሮ በስፍራው ተገኝቶ ዝግጅቱን በማድረግ ላይ የሚገኝ ሲሆን የዚሁ አካል በሆነ የወዳጅነት ጨዋታ ሱዳንን ሶስት ለሁለት አሸንፏል። በሳውዲ አረቢያ ሊያደርግ የነበረው ዝግጅት በኮቪድ-19 ምክንያት ያልተሳካለት ብሔራዊ ቡድኑ ውድድሩ እስኪጀመር ባሉት ጥቂት ቀናት ውስጥ አቋሙን ለመፈተሽ ያደርጋቸዋል ከተባሉት ሁለት የወዳጅነት ጨዋታዎች መካከል አንዱን ነው ባለፈው ሐሙስ ከሱዳናቸው ጋር ያደረገው። በዚህም ዋሊያዎቹ ድል ሲያደርጉ ሁለቱን ጎሎች አማኑኤል ገብረ ሚካኤል፣ ቀሪዋን አንድ ጎል ደግሞ ሽመልስ በቀለናቸው ያስቆጠሩት። ይህ በእንዲህ እንዳለ የብሔራዊ ቡድኑ አባል ሆነው ከተመረጡት 28 ተጫዋቾች አንዱ የባህር ዳር ከተማው መናፍ አወል በህመም ምክንያት ከቡድኑ ጋር እንዳልተጓዘ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በምትኩም ሌላው የባህር ዳር ከተማ የተከላካይ መስመር ተጫዋች አህመድ ረሺድ ጥሪ ተደርጎለት ወደ ካሜሮን አቅንቶ ብሔራዊ ቡድኑን ተቀላቅሏል። በሌላ ዜና የካፍ ኤሊት ኢንስትራክተር አብርሃም መብራቱ በካሜሮን አስተናጋጅነት በሚካሄደው ሰላሳ ሶስተኛው የአፍሪካ ዋንጫ ቴክኒካል ጥናት ቡድን አባል በመሆን የተመረጡ ሲሆን ስራቸውን ለማከናወን ከሶስት ቀናት በኋላ ሐሙስ እለት ወደ ካሜሮን ያመራሉ። ኢትዮጵያዊው ዓለም አቀፍ ዳኛ በአምላክ ተሰማ ደግሞ በውድድሩ ጨዋታዎችን እንዲመሩ በ ካፍ ከተመረጡ ዳኞች መካከል አንዱ መሆኑ የሚታወቅ ነው። ከጥር አንድ እስከ ጥር 29 በሚቆየውና 24 ሀገራት በሚሳተፉበት የአፍሪካ ዋንጫ ውድድር ኢትዮጵያ በመጀመሪያው ምድብ ከአዘጋጇ ካሜሮን፣ ቡርኪናፋሶና ኬፕ ቨርድ ጋር የተደለደለች ሲሆን ቀዳሚ ጨዋታዋንም በውድድሩ መክፈቻ ዕለት ከኬፕ ቨርድ ጋር የምታደርግ ይሆናል። የኦሎምፒክ ጨዋታዎች ከፖለቲካ ውጭ መሆን አለባቸው ሲሉ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝደንት ተናገሩ። የዓለም አቀፍ ኦሎምፒክ ኮሚቴ አይኦሲ ፕሬዝደንት ቶማስ ባች የጎርጎሮሳውያኑን አዲስ ዓመት በማስመልከት ባስተላለፉት መልእክት የቤጂንግ 2022 የክረምት ኦሎምፒክ ሰላማዊና ደህንነቱ የተጠበቀ እንደሚሆን አረጋግጠው የኦሎምፒክ ጨዋታዎችና አይኦሲ ከፖለቲካ ውዝግቦች ሁሉ ውጭ መሆን አለባቸው ሲሉም አቋማቸውን አንጸባርቀዋል። ፕሬዝደንቱ ይህን ያሉት ቻይና ትፈጽማለች ውጭ ያሉትን የሰብአዊ መብት ጥሰቶች በመቃወም ዩናይትድ ስቴትስና አጋሮቿ የዲፕሎማሲ ተአቅቦ በማድረግ በክረምት ኦሎምፒክ ዝግጅት ላይ የሚታደሙ ባለስልጣናትን እንደማይልኩ ካሳወቁ በኋላ ነው። የቤጂንግ 2022 የክረምት ኦሎምፒክ ጨዋታዎችን በጉጉት እየጠበቅን ነው። እናም ውድድሩ የተሳካ እንዲሁም በተሞክሯችን ላይ ተመስርተን ለሁሉም ሰው ደህንነቱ የተጠበቀ የኦሎምፒክ ጨዋታ እንደሚሆን እምነት አለን ሲሉም ባች የአዲስ ዓመት መልእክታቸውን ባስተላለፉበት ወቅት ተናግረዋል። የኦሎምፒክ ጨዋታ ሲነሳ ሁላችንም እኩል ነን ተመሳሳይ ሕግም ነው የምናከብረው ያሉት ፕሬዝደንቱ፣ ለዚህም ዓለም አቀፉ ማህበረሰብ ድጋፍ ሊያደርግ ይገባል ብለዋል። በሌላ ዜና ምንም እንኳን ከሰብአዊ መብት ጋር በተያያዘ ጫናዎች ቢበዙባትም ቻይና በምታስተናግደው የኦሎምፒክ ውድድር ዝግጅት የዓለምን ቀልብ ለመሳብ መዘጋጀቷን የአገሪቱ ፕሬዝደንት ተናግረዋል። ፕሬዝደንት ዢ ጂንፒንግ ለኦሎምፒኩ ሀገራቸው ስለምታደርገው መሰናዶ ባደረጉት ንግግር ዓለም አይኑን ወደ ቻይና እያቀና ነው ቻይናም ዝግጁ ነች ብለዋል። ከአንድ ወር በኋላ ሊጀመር መርሃ ግብር የተያዘለት ይህ ውድድር ከተካሄደ ቤጂንግ የበጋና የክረምት ኦሎምፒክን ያስተናገደች በታሪክ የመጀመሪያዋ ከተማ ትሆናለች። በመጨረሻም የኮቪድ-19 ዳግም ማገርሸት በስፖርቱ ዓለም ላይ ተጽዕኖ በማሳደር ላይ ነው። በብሪታንያ በጥር ወር ሊካሄዱ የታቀዱ ሁሉም የቦክስ ውድድሮች እንዲታገዱ የሀገሪቱ የቦክስ ቁጥጥር ቦርድ ውሳኔ አሳልፏል። ቦርዱ ይህን ውሳኔ ያሳለፈው በሀገሪቱ የኮቪድ-19 ስርጭት በከፍተኛ መጠን እየጨመረ በመምጣቱ ከሕክምና ክፍሉ ጋር በመማከር መሆኑን ያስታወቀው በየካቲት ወርም ቢሆን የቦክስ ውድድሮች ሊጀመሩ የሚችሉት ከሕክምና ባለሙያዎች ጋር በመነጋገር ለመጀመር የሚያስችል ሁኔታ ከተፈጠረ ብቻ መሆኑንም ቦርዱ ይፋ አድርጓል። በዚህ ውሳኔ መሰረትም በክሪስ ዩባንክና ሊያም ዊሊያምስ መካከል በጎርጎሮሳውያኑ ጥር 20 በካርዲፍ ይካሄዳል ተብሎ በጉጉት ሲጠበቅ የነበረው ፍጥጫ ይሰረዛል ማለት ነው። የኮቪድ-19 ስርጭት መጨመር በሌሎችም ስፖርቶች ላይ ተጽዕኖ በማሳደር ላይ ሲሆን ስፔን የእግር ኳስ ስታዲየሞች ማስተናገድ ከሚችሉት የሰው መጠን 25 በመቶውን እንዲቀንሱ አዛለች። ይህ ትእዛዝ በጎርጎሮሳውያኑ ጥር አንድ ተጀምሮ ቢያንስ ለአንድ ወር የሚቆይ ሲሆን በወሩ መጨረሻ በሚገኝ የግምገማ ውጤት ላይ በመመስረት ቀጣይ ውሳኔ እንደሚሰጥ የሀገሪቱ ባለስልጣናት አስታውቀዋል። በጣሊያንም መሰል ውሳኔ የተላለፈ ሲሆን በሀገሪቱ የሚገኙ የእግር ኳስ ስታዲየሞች ተመልካች የማስተናገድ አቅማቸው ከፍተኛው 50 በመቶ እንዲሆን በመወሰኑ ክለቦች ትኬት መሸጥ አቁመዋል። የጣሊያን ስፖርት ሚኒስቴር ከአራት ቀናት በፊት በሰጠው መግለጫ ለአየር ክፍት በሆኑ ስፍራዎች የሚካሄዱ የስፖርት ዝግጅቶች የሚታዩባቸው ባላቸው ስታዲየሞች የተመልካች አቅማቸው ከሰባ አምስት በመቶ ወደ ሃምሳ በመቶ ዝቅ እንዲል ሲወስን ለቤት ውስጥ ዝግጅቶች ደግሞ የተመልካች መጠን ሰላሳ አምስት በመቶ ብቻ እንዲሆን ወስኗል። ለዛሬ መረጥንላችሁ ስፖርታዊ መረጃዎች እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ አመሰግናለሁ። ኬኔዲ ለዘገባው የተከበራችሁ አድማጮች አሁን የደረሰኝ ማሳሰቢያ አለ። ኮሮና ቫይረስን ለመቆጣጠር እየተደረገ ባለው ጥረት ምክንያት የአፍሪካ ቀንድ ባልደረቦች ከነገ ጀምሮ የምንሰራው ከየቤታችን በመሆኑ ላልተወሰነ ጊዜ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን አይኖሩም። በሳተላይት ኢትዮሳት እና በአጭር ሞገድ ስርጭቶቻችን ግን ታገኙናላችሁ። ለዛሬ በዚሁ እሰናበታለሁ። ጤና ይስጥ።